እኑ ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ ከዛሬ አራት ወር አንስቶ ውጊያ በሚካሄድባት በየመን የሚገኙ ኢትዮጵያውያንን ወደ ሀገራቸው የመመለሱ ጥረት ቀጥሏል። ባለፉት ጥቂት ሳምንታት ብቻ በዓለም አቀፉ የስደተኞች ጉዳይ ድርጅት በምህፃሩ በአይኦኤም እርዳታ 3478 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ድርጅቱ አስታውቋል። ከእነዚህ ተመላሾች አብዛኛዎቹ ወደ ሳውዲ አረቢያ በመጓዝ ላይ የነበሩ መሆናቸውም ተነግሯል። በሌላ በኩል ከየመንና ከሌሎች አረብ ሀገራት በተለያዩ መንገዶች ወደ ኢትዮጵያ ከተመለሱት መካከል አንዳንዶቹ እንደገና በአደገኛ ጉዞ ወደ እነዚሁ ሀገራት እየገቡ መሆናቸውም ይሰማል። ኢትዮጵያውያን ስደተኞችን ከየመን የመመለሱ ጥረትና የኢትዮጵያውያን የስደት አዙሪት የዛሬው እንወያይ የመነጋገሪያ ርዕስ ነው። በዚህ ርዕስ ላይ የሚወያዩ ሁለት እንግዶች አሉን። እንግዶቻችን ራሳቸውን ያስተዋውቃሉ። አለማየሁ ተስላሴ እባላለሁ። የአይኦኤም ወይንም ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን ሲኒየር ኮሚኒኬሽን አሲስታንት ነው። ግሩም ተክለ ሃይማኖት ይባላለሁ። በቀድሞ የኢትዮጵያ ነጻ ፕሬስ ጋዜጠኞች ውስጥ የአስኳል ና የሳተናው ጋዜጣ ዋና አዘጋጅ ነበርኩኝ። አሁን የመን ነው የምንኖረው። በስደት ጉዳዩ በቀጥታ የሚመለከታቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ኃላፊዎች በዚህ ውይይት ላይ እንዲካፈሉ በተደጋጋሚ ሙከራ ብናደርግም አልተሳካልንም። አቶ አለማየሁ ሰይፈ ስላሴ ና ግሩም ተክለ ሃይማኖት ጥሪያችንን አክብራችሁ ስለተገኛችሁልኝ አመሰግናለሁኝ። ጦርነት ከሚካሄድባት ከየመን ኢትዮጵያውያንን የማስወጣቱ ጥረት እንደቀጠለ ይታወቃል። አሁን በምን ደረጃ ላይ ነው የሚገኘው? አቶ አለማየሁ፣ የመን ውስጥ የሚገኙ ኢትዮጵያውያንና ሌሎች ዜጎችን የማውጣቱ ስራ እንደቀጠለ ነው። አሁንም በጁላይ ወር ላይ ይህንን ቀጥለን፣ አሁን በፊት የነበረው የማስወጣት ስራ በአውሮፕላን የነበረ ነበረ ከዛ በፊት የነበሩት ወራቶች ውስጥ አሁን ላይ ግን በጀልባ ነው ከየመን የሚወጡትና ወደ ጅቡቲ የሚመጡት፣ ከጅቡቲ ደግሞ ወደ ኢትዮጵያ ቦርደር በባስ መጥተው ከዛ ከባስ ደግሞ እንደገና ወደ አዲስ አበባ ሆናቸው። ከአዲስ አበባ ወደ የቀያቸው የኛ መቆያ ጣቢያ ቆይተው ግማሾችም ሕክምና የሚያስፈልጋቸው ሪፈራል ወደ ሆስፒታል ተጽፎላቸው ሆስፒታል ሕክምና ካደረጉ በኋላ ወደ የቀያቸው እንዲገቡ ደግሞ በትራንስፖርት አሳፍረን እንልካቸዋለና ይሄ ነው አሁን ያለው ሁኔታ። አቶ አለማየሁ ምን ያህል ኢትዮጵያውያን ወደ ሀገራቸው ለመመለስ ችለዋል? ምን ያህልስ ይቀራሉ? እስካሁን ድረስ የተመለሱት እንግዲህ አምስት ሺ ስምንት መቶ ሰባ አንድ ናቸው። ከእነዚህም ውስጥ አራት ሺ አራት መቶ የሚሆኑትን ኢትዮጵያ መንግስት ነው ትራንስፖርታቸውን ከየመን ጀምሮ ኢትዮጵያ ድረስ እንዲገቡ ያደረገው። አይ ኦ ኤም እዚህ ከገቡ በኋላ የማደሪያ ጣቢያ እንዲቆዩ አድርጎ ወደየቀያቸው ወደየሀገራቸው ደግሞ የሚገቡበትን የትራንስፖርት መሳፈሪያ ሰጥቶ ሕክምና የሚያስፈልጋቸውን ሕክምና እንዲሰጣቸው አድርጎ ወደ የሀገራቸው እንዲገቡ አስደርጓል። አይም ወደ የሀገራቸው እንዲገቡ የርእዳቸው እንግዲህ ከአምስት ሺ ስምንት መቶ ሰባ አንድ ተመላሾች ውስጥ ሶስት ሺ አራት መቶ ሰባ ስምንት ናቸው። እነዚህ አዲስ አበባ ከገቡ በኋላ የአይምን አሲስታንት ያገኙ ናቸው። በቀጥታ ከዛው ከየመን ጀምሮ ደግሞ ጀልባ ወይም በአውሮፕላን ደግሞ ቀጥታ ተሳፍረው ጅቡቲ ደርሰው ከጅቡቲ ወደ ኢትዮጵያ ደግሞ ተመልሰው ወደ ሀገራቸው ደግሞ በየቀያቸው እንዲገቡ ደግሞ ያደረጋቸው ደግሞ አንድ ሺ አራት መቶ ሀያ ዘጠኝ ኢትዮጵያውያን ናቸው። የኢትዮጵያ መንግስት ደግሞ ጋር ያመጣቸው ደግሞ አሉ። እነሱ አራት ሺ አራት መቶ የሚሆኑት ናቸው። እነዚህም ወደ የቦታቸው እንዲደርሱ አይም ትራንስፖርት አሲስታንስ እዚህ ከደረሱ በኋላም ፕሮቫይድ አድርጓል። አንድ ሺ አራት መቶ ሀያ ዘጠኙ ግን ዳይሬክትሊ ከየመን ጀምሮ በየመን ያለው አይ ወይም ከዛ ጅቡቲ ያለው አይ ወይም በመተባበር ከዛ ደግሞ አዲስ አበባ ኢትዮጵያ ውስጥ ደግሞ ያለው አይ ወይም ደግሞ በመተባበር ሦስቱም የአይ ኤም ድርጅቶች አንድ ላይ በመሆን ይሄን ቅርብጥሎች ሰርተው ወደ ሀገራቸው እንዲገቡ ያደረጉ። ለምን አንድ ሺህ አራት መቶ ሀያ ዘጠኙን ብቻ የተቀሩት ድጋፍ የማያስፈልጋቸው ነበሩ ወይስ ለምንድን ነው? እንግዲህ የተለያየ ጊዜ ከዛ ከየመን ጀምሮ ወደ ኢትዮጵያ ለማምጣት ብዙ ጥረቶች ሲደረጉ ነበረ እና በመጀመሪያ የተወሰነው በአውሮፕላኖች ለማምጣት ነበር። ነገር ግን ያው አውሮፕላን አሳርፎ ዜጎችን ለማምጣት አካባቢ ያለው የጸጥታ ሁኔታ ስላልፈቀደ የጸጥታ ሁኔታ በሚፈቅድበት መንገድ ለማምጣት ጥረት ሲደረግ ቆይቶ የተወሰኑ ዜጎች ደግሞ በራሳቸው ትራንስፖርትን ጭምር ባገኙት አጋጣሚ ወደ ጅቡቲ ድረስ መጥተው እንግዲህ እነዚህ አሲስታንሶች ሲያደርግ የነበረው እግሩም አንተ፣ በምትገኝበት በየመን ኢትዮጵያውያን ስደተኞች አሁን በምን አይነት ሁኔታ ላይ ነው የሚገኙት? ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንስ አሁን ተገቢው እርዳታ እየተደረገላቸው ነው ወይ? ግማሽ በግማሽ ተገቢ እርዳታ እየተደረገላቸው ነው ማለት አያስችልም አያስደፍርምም። ይህሙ ከስራው መብዛትና ከስደተኛው መብዛት አንጻር ከሆነ አላውቅም። የማስተናገድ ሂደታቸው በጣም ዘገምተኛም ነው። ምክንያቱም እኔ አሁን በዚህ በኢትዮጵያ ኤምባሲ በር ላይ ኢትዮጵያ ኤምባሲ ከዘጋ በኋላ ወደ ሰና የገቡ ልጆች እንደዚሁም በተለያየ ምክንያት ያው ኢትዮጵያ ኤምባሲ እየጠራቸው ወደኋላ ዘግተው ቀርተው የነበረና ኤምባሲ ዘግቶ ሲሄድ ቤታቸውን ለቀወጥተው የነበሩ ልጆች ኢትዮጵያ ኤምባሲ ይደረጋሉ። ወደ ሀምሳ የሚሆኑ ልጆች ሀምሳ ሁለት እነሱ ልጆች እንኳን እንዲያስተናግዱልን አይ ኤም ቢሮ ውስጥ በጠየቅን ሰዓት የየመን የድንበር ከተማ ሁዴዳ ሄዳችሁ እዛ ድረስ ካምፕ ካልገባችሁ ማስተናገድ አንችልም የሚል ነገር ነው ያመጡት። ምክንያቱም ይህን ደግሞ ከዚህ ከሰና እዛ ድረስ እነሱ ካልወሰዷቸው በየመንገዱ እንደገና ማንም እየተጫወተባቸው ማንም እየደበደባቸው በሌላቸው ትራንስፖርት በሌላቸው ገንዘብ በጣም አስቸጋሪ ሁኔታ ነው ያለው። አይም በትክክል ነው የሚያስተናግደው ማለት የሚደፈርበት ሁኔታ አይደለም ያለው። ከዚህ በፊትም ካምፕ ውስጥ በጣም ብዙ ስደተኛ ሞልቶ ባጀት የለንም በሚል በቀን አንዴ እንዲበሉ፣ በአራት ሰዓት አንዴ እንዲበሉ የተደረገበት ሁኔታ በሙሉ ነበረ እና የስራ ጫናው ብዛት እንዳለፋ ሰዓት ካምፑን ካምፑ ኔጃ የሚሰሩትን የሚያስተናግዱት ሁኔታ ብዛት አይቻለው። ጫናው አለ ብዛት አለ ግን ስራቸው ትክክል ነው ማለት ግን አልችልም። አቶ አለማየሁ አሁን ግሩም ባነሳቸው ቅሬታዎች ላይ የሚያውቁት ነገር ካለ መልስ ቢሰጡን። በእርግጥ ካለው ችግር አንጻር ሙሉ በሙሉ ሁሉንም ዜጋ በአንድ ጊዜ ማውጣት ይቻላል ማለት አስቸጋሪ ነው። አይወይም ማድረግ የሚችለው ወደ እሱ መጠለያ ጣቢያ የመጡለትን ዜጎች ነው፣ እና መንግስቶች የጠየቁት መሰረት ነው እንግዲህ ዜጎችን የማውጣት ስራውን የሚሰራው አሁን በፊት ከ- ከሀምሳ በላይ መንግስታት አይ ወይም ምን ጥያቄ አቅርበው ለዜጎችን እንዲያወጡ አይ ወይም ይህንን አሲስታንስ ፕሮቫይድ ሲያደርግ ነበረ። ከዚህ ከየመን ኮንፍሊክት ጋር በተያያዘ ከኤፕሪል ጀምሮ ነው እንግዲህ ይህ ጥያቄ ቀርቦለት እየሰራ ያለው። አይ ኦ ኤም ጣቢያ ደግሞ መጥተው ተመዝግበው ያሉትን ዜጎች የማውጣቱ ስራ ኮንቲኒስ እየተሰራ ነው። አሁንም ራሱ ከሁለት መቶ ሰማንያ በላይ የሚሆኑ ዜጎች ለማውጣት እዛ አይ ኦ ኤም ጣቢያ ገብተው ተመዝግበው በቅርብ ቀን ወደዚህ የምናመጣቸው እንቅስቃሴ ጀምረናል። ይህ እንግዲህ ያሉትን ሰዎች አንድ ጊዜ እያደረግን ወደ አገር ቤት እንዲመለሱ የምናደርገው ስራ ነው። ሁሉንም ዜጋ ካለበት ቦታ እየዞሩ ለቅሞ ማምጣት እና ወደዚህ ሀገር መመለስ አስቸጋሪ ነው። ምክንያቱም አንደኛ ኮንፍሊክት ዞን ነው፣ ሰላም ያለበት ሁሉ ነገር አይደለም። ስለዚህ እየተዘዋወሩ ሰውን ሁሉ ከያለበት ሰብስቦ ማምጣት አይቻሉም። በመጠለያ ጣቢያዎች ውስጥ ያሉት ግን የመጡትን ወይም ወደ ሀገራቸው መመለስ የሚችለው። ግሩም እንግዲህ፣ አንተ እዛው ነው እናያለኸው። ኢትዮጵያውያኑ የሚገጥሟቸውን ችግሮች ቅድም ጠቃቅሰልናል። የተወሰኑ ናቸው አሁን ለመመለስ በዝግጅት ላይ ያሉት፣ ምን ያህል ሌሎች አሉ ወደ ሀገራቸው መመለስ ያልቻሉ ወይንም መመለስ ያልፈለጉ? እና በምን አይነት ሁኔታ ውስጥ ነው አሁን የሚገኙት? እስኪ ያሉበትን ሁኔታ አስረዳን። ኢትዮጵያ ኤምባሲ በር ላይ በፈቃደኝነት ወደ ሀገራቸው ለመሄድ የፈለጉት ከዛ ውስጥ በሩ ላይም ካሉት ልጆች ወደ አስሩ ደግሞ ቢሆኑ መሄድ የማይፈልጉ ናቸው። ከነዛ ውጪ ኢትዮጵያ ኮሚኒቲ ውስጥም እንደዚሁ ወደ ኢትዮጵያ መሄድ የሚፈልጉ አሉ እና ወደ ውዴዳ የሚሄዱበት ሁኔታ ሳንቲሙም አቅሙም አልተመቻቸም። መንገድ ላይ ወድቀው ነው ያሉት እና እንዴት መነሳት እንደሚችሉ ግራ ገብተናል። አሁን ያሉት የተወሰኑት ናቸው። አብዛኛው ግን ዞሮ እየተመለሰ ስለሆነ መግባት ያልፈለገ ሕዝብ ነው ያለው፣ ወይም ይወስዳቸዋል። ስደተኛው ግን ዞሮ ተመልሶ ይመጣል። አሁን እኮ እያሳፈራቸው ካለ ውስጥ እየዞሩ እየተመለሱ ያሉ ሞች ይሻለናል የሚል አለ። ምክንያቱም አገር ገብተን ምንድን ነው የምንሆነው? አገር ገብተን የትኛው ሰላም ነው? የተለያየ ምክንያት የሚሰጥ ሰው አለ። እኔ ከገቡት ውስጥ ዞሮ ሲመጡ አግኝቻቸው ከዚህ የሚታይ ሚሳይል ነው የሚወድቅብን እዛ የማይታይ ሚሳይል ነው የሚገለን፣ ና እዚሁ መሞት ይሻለናል ብለ አይነቱ ልጆች ያናገርኳቸው፣ ብሎ አሉ አቶ አለማየሁ። ምናልባት አሁን ግሩም ባነሳቸው ጉዳዮች ላይ በተለይ ለመመለስ የሚፈልጉ ኢትዮጵያውያን ይገጥሟቸዋል ባላቸው ችግሮች ላይ ምን አስተያየት አለዎት? የጸጥታው ሁኔታ ሳያስተማምን፣ ሁሉ ቦታ ተንቀሳቅሶ ዜጎችን የማውጣቱ ስራ አስቸጋሪ ይሆናል። ስለዚህ ነው መጠለያ ጣቢያዎች ጋር የግድ መድረስ የሚያስፈልገው። አለበለዚያ የተለያየ ቦታ ላይ ዜጎች ይኖራሉ። በህጋዊ ባልሆነ መንገድ ተጉዞ የደረሱ ዜጎች በብዛት ነው የሚሆኑት ይኖራሉ። እነዚህም ዜጎች እንግዲህ ተንቀሳቅሶ ወስዶ ወደ ሰላማዊ ቦታ ለመመለስ አስቸጋሪ ነው የሚሆነው፣ ምክንያቱም ጸጥታው የተረጋጋ ሁኔታ ያለበት አካባቢ አይደለም እንቅስቃሴ የሚሰራው። ስለዚህ ወደዛ ማድረስ የግድ አስፈላጊ ስለሆነ እሱም ነው እንግዲህ አንደኛው ዋና አስፈላጊ ነገር የሚሆነው። ስለዚህ ይሄ ባልሆነበት ተነስተን ቦታ ሰዎች ይኖራሉ እንግዲህ ስትራንድ ሊሆኑ ስለዚህ እነዚህም ሰዎች አንስቶ ሰላማዊ የሆነ መንቀሳቀስ የሚችሉበት መቆያ ጣቢያ አስገብቶ ከዛ ወደ ሀገራቸው የሚመለሱበትን መንገድ ማፈላለግ ነው ይሻል። ይሄ ሳይሆን ግን በተለያየ ቦታ ያሉትን እያነሱ የተለያዩ ኬዞች እያነሱ መለየቱ ትርጉምም አይኖረው፣ ምክንያቱም ብዙ ብዙ ቦታ ነው ያሉት ኢትዮጵያውያን። እና ይህን እንግዲህ የተሻለ ለማድረግ የሚቻለው ወደ ሰላማዊ የሆነ መንቀሳቀስ የሚችሉበት ቦታ ማምጣት ነው። ይሄ የአይን ትራንዚሽን ታርነዛ ያለው። ስለዚህ እዛ የግድ ማምጣት ይኖርባቸዋል። አቶ አለማየሁ፣ ኢትዮጵያውያን ከየመን በአየር በባህርና በየብስ ወደ ሀገራቸው ተመልሰዋል። ከተመለሱ በኋላ ምን አይነት ድጋፍ ነው የሚደረግላቸው? የመጓጓዣ ወጪያቸውን ከመሸፈን በተጨማሪ ምን ምን አይነት ድጋፍ ይደረግላቸዋል? አይወይም እንግዲህ በዋነኝነት ራሱ ፎር ፒስ ብሎ የሚጠራቸው አሉ። እነዚህም ፕሮቴክሽን ከለላ መስጠት ዜጎች ላይ ጉዳት እንዳይደርስ፣ እንደዚህ አይነት ህገወጥ የሆነ የሰዎች ዝውውር እንዳይከሰት መከላከል፣ ፓርትነርሺፕ ከባለድርሻ አካላት ጋር አንድ ላይ ሆኖ መስራት እና ፕሮሲኩሽን ይሄ የፍርድ ቤት አድርሶ ህገወጥ የሰዎች ዝውውር ላይ የሚሰሩትን መቅጣት ላይ ነው በዋነኝነት የሚሰራ ስለአሁን በዋነኝነት እዚህ ሀገር ከተመለሱ በኋላ ዜጎች ወዲያው እንደገቡ ወደ ሀገራቸው የሚገቡበት ምን ምን ስለሌላቸው እሱን ሚንስ ነው የሚያመቻቸው። አይወይም አሁን በእጃችን ላይ ያለው እሱን ነው ዲል የምናደርገው። ግን ተመላሽ ዜጎች ሀገራቸው ከገቡ በኋላ ምን አይነት ድጋፍ ይደረግላቸዋል የሚለውን አንደኛ በመንግስት በኩል ብዙ የተያዙ ፕሮጀክቶች አሉ መልሶ ማቋቋም ላይ በአነስተኛና ጥቃቅን የተለያዩ ፕሮጀክቶች መልሶ የማደራጀት ስራዎች ይሰራሉ። አይምን በቅርቡ የጀመረው ፓይለት ፕሮጀክት አለ እዚህ ላይ። ስለዚህ እነዚህ እነዚህ ነገሮች እንግዲህ ጊዜ የሚፈጁ ናቸው። ኦቨርናይት ሶሉሽን የሚገኙባቸው አይደሉም። ነገር ግን በዋነኝነት የአመለካከት ለውጥ መምጣት ያስፈልጋል። ምክንያቱም እዛ መሞት ይሻላል እዚህ ከመሞት የሚል አይነት አመለካከት ይዞ መንቀሳቀስ ጥሩ አይደለም። ምክንያቱም ወዲያው ለውጥ ባይመጣም ሰርቶ መለወጥ የሚቻልበት ሚንስ አፈላልጎ እሱ ላይ ኢንጌጅድ መሆን ነው እን የሚሻለው ጦርነት ያለበትም ሀገር ቢሆን ቀጥታ ከዚህ የማይሻል የለም ብሎ መሄድ ከፋድ የሆነ ጉዳት ውስጥ ሰውን ይዳርጋል እና በዚህ ምክንያት ነው ብዙ ሰዎች የሚዳረጉት እኛም ጋር ተመልሰው በጥይት በድብደባ በቦምብ አደጋ ደርሶባቸው ሆስፒታል ራሱ ሄደን ስንጎበኝ የነበረውን ዜጎች የነገሩን ይህንን ነው ብናውቅ ኖሮ እንደዚህ መሆኑን አንሄድም ነበር ነው ያሉ ስለዚህ ይሄ ሀገር ውስጥ ከተመለሱ በኋላ ሰዎች መልሰው የሚቋቋሙበትን ሚንስ በተሻለ በተረጋጋ መንፈስ ተባብሮ ሁሉም መፍትሄ ፈልጎ እዚህ ላይ መስራት ነው የሚሻለው እንጂ አንድ ጊዜ መፍትሄ ይመጣል ብሎ ማሰብ ወይም ደግሞ ከዛ ከመሞት እዚህ መሞት ይሻላል አይነት ትክክል ያልሆነ አፕሮች ነው። አመለካከት ለውጥ ነው የሚያስፈልገው። ወይም እዚህ ላይ ኮሚኒቲ ኮንቨርሴሽን በማድረግ ሞቢላይዜሽን ማሳተፍ ይሄ ግንዛቤ ለውጥ የሚያመጡ ፕሮግራሞች ብዙ በማካሄድ ታች ድረስ በመውረድ በየተለያዩ ከተሞች የክፍለ ሀገሮች እየዞረ ብዙ ስራዎችን እየሰራ ነው። እዚህ ላይ ይሄ ችግሩ ሳይከሰት በፊት ለማቆም ነው ጥረት እየተደረገ ያለው። ግሩም፣ የኢትዮጵያውያንን ወደ ሀገራቸው መመለሱ ሰየው የሚያሰኝ ቢሆንም ቅድም እንደነገርከን ወደ ሀገራቸው ከገቡት መካከል ተመልሰው ጦርነት ወደሚካሄድባት የመን እየገቡ ነው። ምንድን ነው የሚሰጡት ምክንያት? ቅድም አቶ አለማየሁ እንዳሉት ይመልሳሉ። እዛ ያደራጇቸዋል፣ ያጠናክራሉ። ጦርነት ያለበት ቦታ ላይ እንዲህ ጦርነት አለበት እየተባለ የሚመጡበትን ምክንያት ግን ስንጠይቃቸው እዛ አምስት ለአንድ መደራጀት አለበት አንድ ነገር ለመስራት መስራት መሳነት የለም እንዲህ ነው። ሌሎቹ ደግሞ ከፊሎቹ ደግሞ አሉ የኑሮ ሲስተሙ በጣም ኑሮ እኛ ከነበርንበት ሰዓት ተለውጧል፣ እና ያንን ሲስተም ውስጥ ገብተን እንትን ማለት አልቻልንም። የተለያየ ምክንያት ነው የሚሰጥሽ። እርግጥ አንዳንዴ ባዶ እጃቸው መግባታቸውም ደግሞ ሰው ፊትነታቸው የሚመለሱበት ሁኔታ አለ። አይኤም ለማደራጀት ብሎ ሳንቲም ሲሰጣቸው በሳንቲሙ ዞሮ የሚመጡ ልጆች በሙሉ አጋጥመኛል። ሁለቱ ለመቶ ዶላር ሰጠን ደው ለመቶ ዶላሩ እኔ ወደ ጅቡቲ ይገርሻለሁ ከዛ በኋላ ብር እንዲያስራቁና ተሻገርኩ የሚልሽ ሰውም ያጋጥማልና እያንዳንዱ ሰው እየነገርኩህ እዚህ ከባለፈው ሐሙስ ዕለት የገቡ በባህር ገብተው እዚህ ሰና የገቡ ልጆች አሉ። ይህን ያህል ሰው ሀረድ ላይ ሞቷል፣ ይህን ያህል ሰው ካምፑ እንደዚህ ተደብድቧል፣ ይህን ያህል ሰው ድንበር ላይ ሞቷል። እባካችሁ እረፉ እንኳን ብላቸው ነው ወይን ሞጣለን ወይ እናልፋለን ወደ ሳውዲ እንሂድ የሚል ነገር ብጭፍን ያለ ጭፍን ነገር ነው የምትሰሚው። እና ይሄ በሳውዲ ምድር ላይ የሆነ መጨረሻ የተስፋይቱ ምድር ተደርጎ ወይንም ብር የሚታፈስበት ተደርጎ የሚወራው የደላላዎች ወሬ ከመንግስትም ቅስቀሳ ከእኛም ቅስቀሳ የበለጠ እሱ ገኗል እና ደላላዎቹ የሚሰሩት ፕሮፖጋንዳ ነው የበለጠ ህዝቡን እያነሳሳ ያለው ማለት ይቻላል። አቶ አለማየሁ፣ በየመንም ሆነ በሌሎች አረብ ሀገራት ችግር ላይ ወድቀው ወደ ሀገራቸው ከተመለሱት አንዳንዶቹ እንደገና ቀድሞ ሲሰቃዩ ወደ ነበሩበት ሀገር ለምንድን ነው ተመልሰው የሚሄዱት? ምናልባት የእናንተ ድርጅት አይኦኤም ይህን ጉዳይ አጢኖታል ወይ? ቅድም ትንሹ ለመጥቀስ እንደሞከርኩት የግንዛቤ ለውጥ ነው በዋነኝነት የሚያስፈልገው። ምክንያቱም ግንዛቤው ለውጡ ሳይመጣ ምንም አይነት ነገር የተሻለ ቢኖረው ሰው ያንን አለኝ ብሎ ኮንሲደር ማድረግ ካልቻለ፣ መልሶ አሁንም ያንኑ የተሳሳተ መንገድ ወይም ባለፈው ችግር ያጋጠመው መንገድ ነው ደጋግሞ የሄደ ለውጥ ለማምጣት ነው የሚሞክረው እና እዚህ ላይ የግንዛቤ ለውጥ ለማምጣት ነው በጣም በሰፊው እየሰራ ነው ያለነው እኛ።

በቤተሰባቸው ላይ ምን እንደተከሰተባቸው፣ ስለዚህ ሌሎች ሰዎችን ከእነሱ ትምህርት እንዲወስዱ በማድረግ እዚህ ላይ ብዙ ስራ እየተሰራ ነው። ሌላው ደግሞ እንግዲህ አብሮ መሰራት ያለበት የተሻለ ኑሮ ሰውም እንዲያገኝ ለማድረግ የተሻሉ ስራ እድሎችን በተጨማሪ መፍጠር ነው። ሶስተኛው ደግሞ ይህንን ቅስቀሳ የሚያደርጉት እና ሰውን መወስበስ ላይ የሚሰሩ ደላሎችን ይዞ ፍርድ ላይ ማቅረብ ነው። አሁን በመንግስትም ይሄንን ለማጠናከር አዲስ የወጣ ሕግ አለ። እንግዲህ ይሄ ፕሮሲኪሽን በሚለው ላይ ፍርድ ቤት ማቅረብ የሚባለው ላይ ጥንካሬ ያለው ስራ እየተሰራ መሆኑን ያሳያል። መልሶ ማደራጀት የሚባሉትም ይሄ በአንድ ለአምስትም ቢሆን በተለያዩ አይነት ምንሶች ሰዎች ተደራጅተው ስራ የሚሰሩበትን ቴክኒካል ትሬኒንጎች የሚወስዱበትን እና ህይወታቸውን የሚያሻሽሉበትን ምንሶች እንግዲህ መከተሉ ነው የተሻለ የሚሆነው፣ ባለው ትሬንድ ወደፊት ደግሞ በህጋዊ መንገድ መጓዝና ስራ መስራት የሚቻልበትን መንገድ ሲከፈት ያን ጊዜ እዛ ላይ መሳተፉ የሚያዋጣ ይሆናል። ኢትዮጵያ ውስጥ ሰርቶ ለመኖር የሚያስችሉ እድሎች እንዳሉ መንግስት በተደጋጋሚ ይናገራል። የተመቻቸው ሁኔታ ካለ ለምንድን ነው ወጣቱ በተለይ የጸጥታ ችግር ወዳለባቸው የመን፣ የመንና ሊቢያን ወደ መሳሰሉ ሀገራት አሁንም የሚሰደደው እንግዲህ፣ የአመለካከት ለውጥ ከሌለ ሰው ያለውን ንብረት ሰጦ ንብረቱን እንደገና ወደሚበዘበዝበት መጥፎ ችግር ወደሚያጋጠመው ጦርነት ወደሆነ ህይወት እና አካል ጉዳት መሆኑ የሚመለስበትን አማራጭ አይመርጥም። ስለዚህ የግንዛቤው ላይ ከባድ የሆነ ስራ መሰራት ያለበት ለዚህ ነው ለዚህ ነው አይወኑም በከፍተኛነት ከመንግስት ጋር በመተባበር እዚህ ላይ እየሰራ ያለው የግንዛቤ ለውጡ ሳይኖር ምን አይነት ምቹ ሁኔታ እንኳ ቢፈጠር ሰው ያንን መርጦት ላይቀመጥ ስለሚችል፣ ስለዚህ ይሄ ዋና ቅድሚያ መሰራት ያለበት ነገር ነው። ሌላ ደግሞ እንግዲህ ካሉትም የስራ እድሎች እና የመደራጀት አማራጮች የተሻለ እንዲሆን በማድረግ እንግዲህ ጥናት ተደርጎ ሰውም የተሻለ ኑሮ የሚኖርበት የሚል እንግዲህ ወደፊት ደግሞ መስራት ያስፈልጋል ይሄ ይሄ በብዙ ባለድርሻ አካላት ሊሰራ የሚገባው ስራ ነው። ግሩም መንግስት ራሱ ያለው አቋም ሰው በሀገሩ ተስፋ እንዲቆርጥ የሚያደርግ ነገር ሆኗል ማለት ነው። ምክንያቱም አንድ ሰው ሁለት ሰው ቢሆን የአመለካከት ግንዛቤ የግንዛቤ ችግር ነው ትይዋለች ይሄ እኮ አንድ ሰው ሄዶ እሳት ተቃጥሎ እየመጣ ሁለተኛ ሲሄድ የግንዛቤ ችግር አለበት አይባልም። መቃጠሉን ሞክሮታል፣ አይቶታል። በቃ ከዛ የበለጠ የከፋ ነገር ስለሆነበት ነው ድጋሚ የሚሄደው እንጂ የግንዛቤ ችግር ብሎ ደምደም በጣም ራሱ ለዚህ ጥናት ራሱ ግንዛቤ አልሰጠውም የሚለውን ነገር እንድናገር ያደርገኛል። ምክንያቱም እዚሁ ስቆ ወንድሙ ሞቶበት እህቱ ሞታበት፣ ሚስቱን ይዞ መቶ ሚስቱ ሞታበት፣ ስንት ተገርፎ አካሉን አቶ ዞሮም ይመጣል ያ ማለት ተቀጥቷል፣ ይሄ ሰው አይቷል፣ ግንዛቤ ችግር አይደለም። በደንብ አርጎ ግንዛቤ አካሉ ጎሎ በሙሉ ግንዛቤ ይዟል። ግን ዞሮ የሚመጣበት እዛ ጋር ሲሄድ ተስፋ የቆረጠበት ነገር ሲኖረው ነው። የሰው ልጅ ተስፋ ሲቆርጥበት ነው ወደ ሞት የሚመጣ እንጂ ግንዛቤ ማጣት አይደለም። እርግጥ አሁን ኢንፎርሜሽን ማጣት ደግሞ ከዚህ እኔ ጋ ካሉት ልጆች ከመጡት ውስጥ እንዳልናገርኳቸው እና እንደነገሩኝም የመን መሬት እስከረገጡበት ሰዓት ድረስ ጦርነት እንዳለ አያውቁም። ልም ካለ ገጠር ውስጥ ነው በደላሎች ተታሎ የወጡት። ከዛ ውስጥ ሁለት ልጆች በስነ ስርዓት ሳውዲ የነበሩና ሰርተው ተይዘው ገብተው እንደገና አሁን ተመልሰው ደግሞ ሳውዲ ለመግባት የሚመጡ ናቸው። በቃ የሰው ልጅ ተስፋ መቁረጥ ነው ወደ ሞት የሚገፋውና፣ መንግስት ያለውን አቋም የያዘውን አቋም ማንኛውም ኢትዮጵያዊ በኢትዮጵያዊነቱ ተስፋ ቆርጦ ወደ ኢትዮጵያ እንዲሄድ እንዳያስብ ከሚያደርገው ይልቅ ወደ ኢትዮጵያ እንዲያስብ የሚያደርገውን ነገር ሊያረግ አምስት ለአንድ የሚደራጀው ቢደራጀው ብለዋል አቶ አለማየሁ ሲደራጁ እኮ የፖለቲካ ስራ ስለሆነባቸው ነው ሁሉም ጥለው የሚመጡት ሲደራጁ እኮ አልፈለጉት ነገር መተሳሰር ስለሆነ ነው ጥለውባቸው የሚመጡት ያን የፖለቲካ ስራ ከሚሰራ እውነት አደራጅተው እርገታቸውን ስራቸውን ሰርተው የሚበሉበት ነው ወይ የሚሆነው ነው ያ ከሆነ እኮ ማንም አገሩን የሚጠላ የለም ግሩም እዚሁ ላይ መንግስት በቅርቡ በህገወጥ አሻጋሪዎች ላይ የተለያዩ እርምጃዎችን በመውሰድ ላይ ነው ይህንንም ቀደም ሲል አቶ አለማየሁ አንስተውልናል ይህ በአንተ አስተያየት ምን ያህል ችግሩን ለመከላከል ይረዳል ትላለህ? ዋናው ቁልፉ ደግሞ የመጨረሻው ህገወጣ ዘዋዋሪዎች ላይ የሚወሰደው እርምጃ ነው። ግን ህገወጣ ዘዋዋሪዎች ላይ የሚወሰደው እርምጃ ሙሉ ለሙሉ ያቆመዋል ብሎ ማለትም አይቻልም። በግል የሚወጡ ሰዎችም አሉ። ከህገወጣ ዘዋዋሪ ውጭ በግላቸው የሚመጡ እነዛን ሰዎች ደግሞ ያው እንትን ማለት ይቻላል። ግን እነዛም እኮ ትስስራቸው ከታች እስከ ላይ ነው፣ ከተራው ደላላ እስከ ባለስልጣኖች ድረስ ከባለስልጣኖቹ ጋር ንግግር ያደሉትን አሁንም እያያዟቸው ያሉት ወይም በሳንቲም የተቋረፉትን ለምን ከመጀመሪያ ጀምሮ ያሉትን አይነኳቸውም? ይሄ ነገር የኢትዮጵያ መንግስት አያውቀውም ማለት አይቻልም። የኢትዮጵያ መንግስት ባለስልጣናት በዚህ ውይይት ላይ ቢገኙ ኖሮ ለእነዚህ ጥያቄዎች መልስ ይሰጡን ነበረ። ነገር ግን ያው ቀደም ሲል እንደነገርኳችሁ በዚህ ውይይት ላይ እንዲሳተፉ ብዙ ሙከራ ተደርጎ ነበረ፣ ነገር ግን አልተገኙልንም። አቶ አለማየሁ የኢትዮጵያውያንን የስደት አዙሪት ለመግታት ከመንግስትም ሆነ ከህብረተሰቡ ምንድን ነው የሚጠበቀው? ይህን አዙሪት እንዴት ነው ማቆም የሚቻለው? አሁንም ቢሆን ደጋግመን መነጋገር ያለብን ነገር አንድ ሰው አንድ ንብረት የራሱን ሸጦ ገንዘብ ከፍሎ አጋፊዎችም ጋር እንደገና ተይዞ ብዙ ጥቃት ደርሶበት እንደገና እዚያም ብዙ ንብረት አሽጦ ወይም ከሌላ ዘመዶች ከውጭ ገንዘብ አስልቆ ገንዘብ ተቀብሎ ከፍሎ ያ ሁሉ ንብረት ከተከፈለ በኋላ መልሶ ህይወቱ አደጋ ላይ ወድቆ፣ የተወሰኑ ሰዎች ህይወታቸውን አልፎ ለመቸገር የሚመርጡት አማራጭ መንገድ አይደለም ይሄ መንገድ። ይህንን ግን ጥሩ አማራጭ ነው ብሎ አንድ ሰው የሚነግራቸው አለ ማለት ነው፣ እንግዲህ ሰዎችን አለበለዚያ ማንም ሰው ዓይኑ እያየ ከብቱን ሸጦ ቤቱን ሸጦ ሌላ ሀገር ተስፋ አለው በደንብ አገኛለሁ ብሎ በወሬ ገና ደረጃ የተነገረውን ብቻ ይዞ ከባድ የሆነ ችግር ላዩ ላይ እስኪደርስበት ድረስ መሰቃየትን አይመርጡም። በእኛ በኩል ደግሞ ከተመለሱ ሰዎች ውስጥ ያነጋገርናቸው በአብዛኞቹ ስህተት እንደፈጸሙ ነው የሚሰማቸው። ምክንያቱም ትልቅ የሆነ ኪሳራ ነው የደረሰባቸው። ያላቸውን ንብረት ነው ያጡት። ጤናቸውንም ነው ያጡት። ግማሾቹ ከፍተኛ ጉዳት ነው የደረሰባቸው እና ይህንን ራሳቸው ከነገሩን ተሞክሮ ያገኘ ነው ይሄ። ኢትዮጵያ በዋነኝነት ስራ እድል ፍለጋ ነው ሰው የሚወጣው እንጂ በሌላ ህጻና አይደለም፣ በአብዛኛው የሚወጣው። እንግዲህ ይሄ ማለት ምንም አይነት ዜ የለም ማለት አይደለም። መጀመሪያ ንብረት ሸጦ ሌላ ገንዘብ መፈለግ ማለት ያለውን ንብረት እኮ አጣ። ይሄ ሰውዬ ማለት እኮ ጥሩ አማራጭ እየወሰደ እንዳልነበረ የሚያሳይ ግልጽ የሆነ ነገር ነው። ሰዎች ደግሞ ተመልሶ ይሰደዳሉ የሚለውን ማየት ትምህርት ተሰጥቶት አንድ ሰው ኖ ኖ ደግሞ ይሞክረዋሉ ይሄን ነገር ብሎ ስቲል ቻንሱን የሚወስድ ከሆነ ያ ሪስክ ያዋጣው ሰው አለ ተብሎ ሳምባዲ በጣም የወሰወሰው ስለሆነ ወይም ደግሞ አካባቢ ያለ ማህበረሰብ ከፍተኛ ኤክስፔክቴሽን እዚህ ላይ አለ። ይሄ ነው ጥሩ መንገድ፣ ከዚህ ውጪ ጥሩ መንገድ የለም ብሎ አእምሮውን በዚህ ብቻ አሳምኖ እየተንቀሳቀሰ ስለሆነ ነው ማለት ነው እንጂ ማንም ሰው በድህነት ከመኖር ይልቅ በጥይት መሞት ይሻለኛል ብሎ ያንን የሚመርጥበት አጋጣሚ መቼም ትክክለኛ በሆነ ሲናሪዮ ውስጥ አይኖርም። ስለዚህ ይህንን ግልጽ የሆነ ግንዛቤ መውሰድ አለብን። እዚህ ላይ ዋና አመለካከት ነው ያልኩትም ይሄንን ነው። አመለካከት እንደሆነ ደግሞ በተለያዩ ጥናቶችም አይተነዋል፣ እና ይሄ አመለካከት ከተለወጠ አንድ ስራ ተሰራ ማለት ነው። ይሄ ማለትም ብቸኛው መንገድ አመለካከት ለውጥ ብቻ ነው ማለት አይደለም የተሻሉ አማራጮችን ማቅረብ ያስፈልጋል። ለሁሉም ሰው በአንድ ጊዜ አገር ሁሉ ያለውን ፖቴንሻል ገንዘብ ሁሉ አቀርቦ ስራ ማስያዝ ከባድ ሊሆን ይችላል፣ በመንግስትም ደረጃ ሆኖ ሲታሰብ። መፍትሄም ስናወራ ደግሞ የእውነት ለውጥ ሊያመጣ የሚችል መፍትሄዎች ነው እንጂ በወቀሳ ላይ ብቻ አድርገን ከዛ በኋላ ሌላውን አላውቅም ብሎ መተው ተገዛ ይቷል። ስለዚህ መፍትሄ ሊሆኑ የሚችሉ ሀሳቦች ላይ መወያየት ያስፈልጋል። ገንድ የሆነ ሶሉሽን የሚያመጣ መፍትሄ የሚሆኑት ላይ መመወያየት ያለበት። ስለዚህ በግንዛቤ ለውጥ አንድ ችግር ይከሰታል ብለናል። በዚህ ላይ ደግሞ ከፍተኛ ውስወሳ የሚሰሩ ደላሎችን ፍርድ ቤት ማቅረብ ላይ ትልቅ ስራ እየተሰራ ነው። መልሶ ማደራጀት ላይ ደግሞ ስራዎች እየተሰሩ ነው። ሀይለት ፕሮጀክቶችን ማ የምን ጀመራቸዋሉ። ስለዚህ እነዚህ መዚህን በማድረግ የተወሰነ ለውጥ ማምጣት ይቻላል ብለን እናምናለን። ግሩምስ ከመንግስትም ሆነ ከህብረተሰቡ ምንድን ነው የሚጠበቀው ትላለ? ህብረተሰቡ መጀመሪያ የሚሄድበትን ቦታ መረጃ መያዝ መቻል አለበት። ሳውዲ ለተባለ ብቻ ተነስቶ ሳውዲ ከሚሄድ የሚሄድበት መንገድ ባህር ውስጥ እንዴት ነው የሚለውንም መረጃ ነገር መያዝ መቻል ነበረበት። ያ የለም። ያንን ነገሮች አሁንም ወደሚሄዱበት አቅጣጫ ምን ጊዜ ቢሆን ህብረተሰቡ መረጃ እንዲኖረው ማድረግ አለበት። ሁለተኛ ደረጃ ደግሞ ሞት አለ እየተባለ እኔ ወደ ሞት የሚመጡትም እየደገፍኩም አይደለም፣ ማረግም የለባቸውም። ጊዜ እየተቃወምኩ ነው ያለሁት። አቶ አለማየሁ እንዳሉት እነሱ ከዚህ ሲገቡ ተተርተናል ይሏቸዋል። እዛ ወደ ሀገራቸው መመለሻ ሲሰጧቸው ግን ዞረው ይመጣሉ። እዚህ ጋር በአብደላ ስም ተመዝግበው ከሆነ ነገ ሲመለስ ደግሞ ሁሴን ብሎ ይመዘገባል። አይ አንተ ትላንት አብደላ ነው ብለው ደግሞ አሁንም መከራከርም አይችልም። ዘላቂ መፍትሄ፣ እርግጥ አሁኑኑ ታስቦ አሁኑኑ የሚመጣ ነገር ባይሆነ፣ እስካሁን ያለው ስትራቴጂ እስካሁን እየተሰራበት ያለው ነገር ለውጥ ካላመጣ መንግስትም አመለካከቱን ለውጦ ህዝቡም አመለካከቱን ለውጦ እልቂቱ ቢያስ መቆም እንኳ ቢያቅታ የሚቀንስበትን ሁኔታ መንግስት ሊያስብበት፣ እንዳሉትም ውይይት ሊከፍትበትና ህዝቡን ሊያወያጅበት ይገባል። አቶ አለማየሁ ሰይፈ ስላሴ እንዲሁም ጋዜጠኛ ግሩም ተክለ ሃይማኖት በውይይቱ ጠቃሚ ሀሳቦችን ስላካፈላችሁን አመሰግናለሁ። ደህና አደሩ። አሜን። ሰላም። እናመሰግናለሁ።